የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ዛሬ በሰጡት መግለጫ ህበብ ህወሀትን የሚያስታጥቁ የሰብአዊ እርዳታ አስተባባሪዎች መኖራቸውን በመጠቆም መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችል አስጠንቅቀዋል። ህወሀት ጦርነት ለመቀስቀስ ትንኮሳ እየፈጸመ እንደሚገኝም የገለጹት አምባሳደር ሬድዋን ትንኮሳው ከቀጠለ መንግስት የተኩስ አቁም ስምምነት ውሳኔውን በማጤን እርምጃ ለመውሰድ እንደሚገደድ ተናግረዋል። ዓለም አቀፉ ማህበረሰብም የህወሀትን ድርጊት እንዲያወግዝ ጠይቀዋል። ይሁን እንጂ የትግራይ ክልልን ወደ መምራት ዳግም መመለሳቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ህዝብ መብቶቹን ሙሉ በሙሉ ለማስከበር የጀመረ የሚሰራውን ትግል እንደሚቀጥል ማስታወቃቸው ይታወሳል። አምባሳደር ሬድዋን ዛሬ መግለጫ ሲሰጡ ኢትዮጵያ በታሪኳ ከተጋፈጠቻቸው አስከፊ ፈተናዎች አንዱን በአሁኑ ወቅት በመጋፈጥ ላይ መሆኗንና ሀገሪቱ እንድትበተን ጫናዎች እየበረቱ እንደሚገኙ አስታውቀዋል። ወዳጅ ሀገራት ድጋፍ እንዲያደርጉም ጠይቀዋል። በትግራይ ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የጸደቀውን የውሳኔ ሀሳብ በኢትዮጵያ ላይ ማዕቀብ ለመጣል የተደረገ ቅድመ ሁኔታ በማለት አምባሳደር ሬድዋን በጽኑ አውግዘዋል። ዝርዝሩን ኬኔዲ አባት አጠናቅሮታል፣ እንደሚከተለው ይቀርባል። የኢትዮጵያ መንግስት አወጅኩ ያለውን የተናጥል ተኩስ አቁም ተከትሎ ከተፈጠሩ ክስተቶች ጋር በተያያዘ የዓለም አቀፉን ማህበረሰብ ምላሾችና የመንግስትን ቀጣይ ውሳኔ በማስመልከት የውጭ ጉዳይ ሚኒስቴር ዛሬ መግለጫ ሰጥቷል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን የፌዴራል መንግስቱን አቋም ባንጸባረቁበት መግለጫቸው የተናጥል ተኩስ አቁሙ የኢትዮጵያ መንግስት ተኩስ እንዲያቆምና ያልተገደበ የሰብአዊ ተደራሽነት እንዲፈቅድ ሲወተውቱ ለቆዩ ዓለም አቀፍ አካላት ምላሽ ይሆናል ተብሎ ቢታሰብ አፍራሽ ብለው የገለጿቸው ዝንባሌዎች በስፋት መቀጠላቸውን ገልጸዋል። ለዚህም ከተኩስ አቁም ውሳኔው በኋላ አንዳንድ ያሏቸው አካላት ውሳኔውን ለማጣጣልና ለማሳነስ መሞከራቸውን፣ ከህወሀት ወገን የሚደረጉ ያሏቸውን ትንኮሳዎች ከማውገዝ አንጻር ያለው ተነሳሽነት አናሳ መሆኑን እንደ እርሳቸው ገለጻ ህወሀት ህጻናትን ለጦርነት መልምሎ ሲያሰልፍ በዝምታ ከመመልከት ባለፈ አንዳንድ ዓለም አቀፍ ሚዲያዎች ድርጊቱን በአዎንታዊነት መዘገባቸውንም በማሳያነት ጠቅሰዋል ይህም ግጭቱ እንዲቆም ይፈለግ ነበር ወይ የሚል ጥያቄ መንግስት እንዲያነሳ ማስገደዱን ነው አምባሳደር ሬድዋን የተናገሩት። መንግስት ተኩስ አቁሞ አካባቢውን ለቅቆ የወጣው ለህዝቡም እረፍት ለሰላምም እድል ለመስጠት እንጂ የግጭቱን ቀጠናና ስፍራ ለመቀየር አልነበረም። ይህ ውደት በግላጭ የታየ ባለበት ሁኔታ ሁላችንም ስንጠይቀው ስንወተ ውትለት የነበረውን የተኩሱ ማቆም ለህዝቡ ፎይታ የመስጠት እርዳታ ለማድረስ የሚያስችል መደላደል የመፍጠርን አስፈላጊነት ይጎዳልና መቆም አለበት ብሎ የሚኮንን አካል ብዙ አለመሆኑ በእርግጥም የግጭቱ መቆም ይፈለጋለሁ የሚል ጥያቄ መንግስት እንዲያነሳ አስገድዶታል ከሁለት ሳምንታት በፊት የተራድኦ ስራውን በድጋሚ ከጀመረ በኋላ ባለፈው ሰኞ ዕለት በ50 የጭነት መኪኖች 900 ቶን የሚመዝን የምግብ ድጋፍ ወደ መቀሌ ማድረሱን ያስታወቀው ዓለም አቀፉ የምግብ ፕሮግራም WFP አስቸኳይ የምግብ ድጋፍ ያስፈልጋቸዋል ላላቸው አራት ሚሊዮን ሰዎች ከፍተሻ ጋር በተያያዘ ድጋፍ በፍጥነት ማቅረብ እንዳልቻለ አስታውቋል። ሌሎች የረድኤት ድርጅቶችም አሁንም ድረስ ያልተገደበ ተደራሽነት እንዲኖር መጠየቃቸውን ቀጥለዋል። ይሁንና አምባሳደር ሬድዋን በሰጡት መግለጫ ሰብአዊ እርዳታ ለማቅረብ የሚያስችሉ ምቹ ሁኔታዎች መፈጠራቸውን በመግለጽ በመንግስት ላይ የሚቀርቡ ስሞታዎችን አውግዘዋል። መንግስት በስፍራው በነበረበት ወቅት የሚስተጋባው ክስ መቀጠሉ አብዛኛዎቹን ችግሮች ፈቶም እያለ በራ ፈቅዶ እያለ በረ ታግዷል ማለት በተለይ በአፋርና፣ በአማራ፣ በትግራይ ደቡብ ክልል አካባቢ ላይ እህል መግባት የሚቻልበት እርዳታ ማሳለፍ የሚቻልበት ምቹ ሁኔታ ተፈጥሮ የጋራ ኮሚቴም ተዋቅሮ ከተባበሩት መንግስታት የተለያዩ አካላት ጋርና ከመንግስት የተቀናጀ ስራ እየተሰራ ባለበት ሁኔታ አንዳንዶች ብራሰልስም፣ ኒውዮርክም፣ ጄኔቫም ተቀምጠው አሁንም ያንኑ ክስና ስሞታ ለማስተጋባት ያላቸው ፍላጎትና ተነሳሽነት ሲታይ መሰረታዊ ፍላጎት እርዳታ የማቅረብ ነብሮ የሚል ጥያቄ ለማስነሳት የሚጋብዝ ነው። በአውሮፓ ህብረት አቅራቢነት በትግራይ ክልል ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የጸደቀውን የውሳኔ ሀሳብም በጽኑ አውግዘዋል። አምባሳደር ሬድዋን ሁሴን ውሳኔውን በኢትዮጵያ ላይ ማዕቀብ ለመጣል የተደረገ ቅድመ ሁኔታ ብለው ነው የገለጹት። ሰሞኑን ጄኔቫ ላይ የተካሄደው የተቀናጀ ማዕቀብ ለመጣል ቅድመ ሁኔታ የሚሆን ለጊዜው በአንዳንድ አካላት አሁንም ፍጭ የሚታይበት ያለው ነገር ግን የጋራ ምርመራን በተመለከተ በአካባቢው ላይ ግጭት ከተፈጥረበት ጊዜ ጀምሮ በማንም ቢፈጸም በዜጎች ላይ ደረሱ የሚባሉ ጉዳቶችን የማጣራት ጉዳይን መንግስት አንድም ለአፍሪካ የሰዎችና ሰብዓዊ መብቶች ኮሚሽን ሁለትም ለተባበሩት መንግስታት ሰብዓዊ መብት ኮሚሽን ግብዣ በማቅረብ በተለይም ከተባበሩት መንግስታት ሰብዓዊ መብት ኮሚሽን ጋራ በጋራ ምርመራ አካሂዶ ሰው መድቦ ምርመራውም አንድ መልክ ይዞ እየተካሄደ ባለበት የተባበሩት መንግስታት ሰብአዊ መብት ኮሚሽንም ጥያቄ ባላቀረበበት መንግስት አልተባበረኝም የሚል ስሞታ በሌለበት ከባድ ድራማ በመስራት አንዳንድ ሀገሮችንም በማስፈራራት አንዳንዶቹንም በማባበል የውሳኔ ሀሳብ ቀርቦ በኢትዮጵያ ላይ የአቋም መግለጫ እንዲወጣ ለማድረግ የተደረገው እንቅስቃሴ መንግስት የወሰዳቸውን አውንታዊ ሁኔታዎችን በሙሉ በመካድ መንግስትን የማካለብ ሂደቱን አጠናክሮ የመቀጠል ሁኔታ ታይቷል። አንዳንድ የአውሮፓ ህብረትና ሌሎች የምዕራቡ ዓለም ሀገራት ባለስልጣናት እንደ አምባሳደር ሬድዋን አገላለጽ ጉዳዩ የግላቸው እስኪመስል ድረስ አንድ ወገንን የሚደግፍ አቋም በቋሚነት በማስተጋባት ኢትዮጵያን የማጨናነቅና የማዋከብ ተግባር አጠናክረው ስለመቀጠላቸውም ነው የተናገሩት። በእርዳታ አቅርቦት ሰበብ ህወሀትን የሚያስታጥቁ የሰብአዊ እርዳታ አስተባባሪዎች መኖራቸውን በመጠቆም መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችልም አስጠንቅቀዋል። አንዳንድ የሰብአዊ እርዳታ አስተባባሪዎች በሌሎች ሀገሮች እንደተለመደውና በሀገራችንም ከዚህ በፊት ታይቶ እንደሚታወቀው በእርዳታ እልና ከእርዳታ አቅርቦት ጋር በማያያዝ ሌላኛው ነገን የማስታጠቅ በዚህም ምክንያት ቀውሱ እንዳይበርድ ለማድረግ የሚያስችል አፍራሽ ሚና እንደሚጫወቱ ይታወቃል። በሀገራችን ይሄ ከዚህ በፊት ተሞክሮ እንደሚታወቅ፣ በዚህ ግጭት ውስጥም ባለፉት ስምንት ወራት ያጋጥመው እንደሚታወቅ፣ ለዚህም መልክ መያዝ እንዳለበት መንግስት ሲያሳስብ ቆይቷል። አንዳንድ አካላትም በተለይም የተባበሩት መንግስታት ድርጅት ሰብአዊ እርዳታ እናስተባበራለን የሚሉ አንዳንድ ወገኖች በተናጠል ኢትዮጵያ ውስጥ ቁጭ ብለው እንዲያስተባበሩ ከተመደቡ ሰዎቻቸው ውጪ ከርቀት ላይ ሆነው ከእርዳታ ይልቅ ፕሮፓጋንዳ የማስተባበር ኢትዮጵያ መንግስት የማካለብ የማጠልሸት ስራ ዘመቻ በስፋት ከፍተው ይገኛሉ። ይህንንም መንግስት ለማስጠንቀቅ ሞክሯል። ጉዳዩ በዚህ የሚቀጥል ከሆነ አገረ ማዳን ኃላፊነቱን ስለሚወጣ ከአንዳንዶቹ ጋር አብሮ የመስራት ሁኔታውን እንደገና እንደሚቃኘው አንዳንዶቹንም ከሀገር ለማስወጣት የሚገደድበት ምቹ ሁኔታ እየተፈጠረ በመሆኑ የተባበሩት መንግስታትም ይሁን ማንኛውም ኢትዮጵያን እረዳለሁ የሚል በእርዳታ ላይ መታጠር ሰብአዊነት ላይ ታጥሮ እንቅስቃሴ ማድረግ እንደሚገባው ለማሳሰብ ይወዳል። የኢትዮጵያ መንግስት የተናጠል ተኩስ አቁም ውሳኔ በማሳለፍ ወታደሮቹን ከትግራይ ማስወጣቱ ለሰላም ሲባል የተደረገ ቢሆንም ዋጋ እያስከፈለ ነው ያሉት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን በህወሀት የሚደረገው ትንኮሳ ከቀጠለ ግን መንግስት ውሳኔውን በማጤን እርምጃ ለመውሰድ እንደሚገደድ አንስተዋል። በሌላኛው ወገን የሚደረገው ትንኮሳ በዚሁ ከቀጠለ ግን መንግስት ያሳለፈውን ውሳኔ እንደገና ለማጤን በዚህ ምክንያት ሁሉን አቀፍ እርምጃ ለመውሰድ የሚገደድበት ሁኔታ እየተፈጠረ ይገኛል። እውነትም ለሰላም የሚተጋ በእርግጥም ኢትዮጵያ ውስጥ ሰላም እንዲፈጠር የሚያስብ በእርግጥም የሰብአዊ ቀውስ እንዳይፈጠር የሚሰጋ በእርግጥም ኢትዮጵያ ስትቸገር እኛም የምንቸገራን ብሎ የሚያስብ የዓለም ማህበረሰብ አካል በሌላኛ ወገን የሚደረገውን ትንኮሳ እንዲኮንን፣ እንዲያጋልጥ፣ እንዲያስቆም መንግስት ጥሪውን ያቀርባል። ይህው በዚሁ ከቀጠለ ግን በየትኛውም ሰበብ በየትኛውም ምክንያት አገራችን ልትፈርስ የሚፈቀድ መንግስት ስለማይኖር በዚህ ምርጫም ኢትዮጵያ ህዝብ የወሰነው ውሳኔ ይህኑ ስለሚያረጋገጥ መንግስት አስፈላጊውን እርምጃ ለመውሰድ ይገደዳል። እርሳቸው ይህን ይበሉ እንጂ የትግራይ ክልልን ወደ መምራት ዳግም መመለሳቸውን የገለጹት ደብረ ጽዮን ገብረ ሚካኤል የክልሉ ሕዝብ መብቶቹን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥል ማስታወቃቸው ይታወሳል። አምባሳደር ሬድዋን በዛሬው መግለጫቸው ኢትዮጵያ በታሪኳ ከተጋፈጠቻቸው አስከፊ ፈተናዎች አንዱን በአሁኑ ወቅት በመጋፈጥ ላይ መሆኗንና ሀገሪቱ እንድትበተን ጫናዎች እየበረቱ እንደሚገኙ ማስታወሰው ወዳጅ ሀገራት ድጋፍ እንዲያደርጉ ጠይቀዋል። አንድ ሆነ እንዳንቆምና ተበትነን እንድንቀር በዚህም ሸብረክ እንድንል የሚደረገው ወከባ ተጠናክሮ ቀጥሏል። በእርግጥ ይሄ ሲባል በርካታ ወዳጆችም አሉ። ወዳጆቻችን የሚደርሰው ያለውን ዘመቻ አውቀው እንዲመክቱና እንዲያግዙን፣ ሌሎቹም ኢትዮጵያ በታሪኳ ያጋጠሟትን ፈተናዎችን በጽናት ተቋቁማ እንዳለፈችው ሁሉ ይህን ጊዜም እንደምታልፈው በማወቅ ራሳቸውን ከእውነት ጋር እንዲያስታርቁ ጥሪ እናቀርባለን። የኢትዮጵያ ህዝብም ከወትሮ በተለየ አንድነቱን ጠብቆ ለመንግስት ድጋፍ እንዲያደርግ አምባሳደር ሬድዋን መልዕክት አስተላልፈዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ